የሰቆጣ የቃል ኪዳን ስምምነት በ2007 ዓ ም ወደ ትግበራ የገባ ሲሆን በዋናነት እናቶችና ህጻናት የተመጣጠነ ምግብ እንዲያገኙና በተለይ ሴቶች የጓሮ አትክልቶችንና በእንስሳት ተዋጽኦዎች በማልማት በምግብ ራሳቸውን እንዲደግፉ ይረዳል። በዋናነትም የህፃናት መቀንጨር እንደ አውሮፓውያን አቆጣጠር በ2030 ማለትም ከ9 ዓመት በኋላ ለሙሉ የሀገሪቱ ለማስወገድ ያለምም ስምምነት ነው። በቅርቡም የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር ከሁለት ዓመት በታች ያሉ ህጻናት እድገት መቀንጨር በሰፊው በተስተዋለባቸው በአማራና በትግራይ ክልሎች ትኩረቱን አድርጎ እየሰራ መሆኑን አስታውቋል። ኤደን ገረመው በሚኒስትር መስሪያ ቤቱ የህጻናት ዘርፍ ባለሙያ የሆኑትን አቶ መስፍን ሽፈራውን አነጋግራቸው ነበር። አቶ ሽፈራው ስለ ሰቆጣ ስምምነት ከሚያብራሩበት ይጀምራል። ይህ ሰቆጣ ስምምነት የሚባለው እንደሚታወቀው በሀገራችን ላይ በተለያዩ አካባቢዎች የአመጋገብ ስርዓታችንና ባህላችን የተወሰኑ አካባቢዎች ላይ የግንዛቤና የእውቀት እጥረት ስላለ ከዛ አመጋገብ ጋር ተያይዞ የሚከሰት ችግር አለ። ያን ችግር ለመቅረፍ ይቻል ዘንድ በሀገሪቱ አጠቃላይ ጥናት ተጠንቷል። ይህ ጥናት ከተጠናበት ጊዜ አንስቶ በሚኒስትሮች የሚመሩ የተለያዩ አካላት ይህንን ፕሮግራም እንዲያውቁት ግንዛቤ እንዲያገኙ ከተደረገ በኋላ ችግሩ በስፋት ያለባቸው ክልሎች ተመርጠው የሙከራ ትግበራ እንዲጀመር የተደረገበት ፕሮግራም ነው። ይሄ ችግር በአማራና በትግራይ ክልሎች ትንሽ ሰፋ ስለሚ በዛ ያንን ተሞክሮ እስከ የማስፋት ስራ እንሰራለን ብለን የተጀመረ ፕሮግራም ነው። የቃል ኪዳን ስምምነቱ ወደ ስራ የገባው መቼ ነው? ምን አይነት ይዘቶች አሉት? የሚለውን እስኪ ንገሩ። የቃል ኪዳን ስምምነቱ ወደ ተግባር የተጀመረው በሁለት ሺ ሰባት ነው። በሁለት ሺህ ሰባት ሲጀመር ሚኒስትሮችና የተለያዩ አካላት በቦታው ተገኝተው ችግሩን በስፋትና ጥልቀት ካየው በኋላ ይህንን ነገር ያው በአጠቃላይ አገሪቱ ለመተ ተግባር የበጀትና የአቅሙ ውስንነት ስለሚኖር የተወሰኑ ኤሪያዎች ላይ ጀምረን ወደ ቀጣይ ማስፋት አለብን በሚል እሳቤ የተጀመረ ፕሮግራም ነው። ያ ፕሮግራም ሲጀመር ደግሞ ችግሩ የሚሰፋው በሴቶችና በህፃናት ላይ ነው። ይሄ ችግር ደግሞ ያው ህፃናቱ ላይ ከአመጋገብ ጋር ተያይዞ በአእምሮም በአካልም ከፍተኛ የሆነ ችግር ከማስከተሉም እይበልጥ ደግሞ ሀገሪቱ በኢኮኖሚ እንድትጎዳ እያደረገ ህፃናቱም ለወደፊቱ ተስፋ እንዳይኖራቸው የሚያደርግ በጣም ተስፋ የሆነ ችግር ስለሆነ ያንን ችግር ለመቅረፍ ሴቶች ላይ እና ህጻናት ላይ በስፋት ቢሰራ ጀኔሬሽኑን መቀየር ይቻላል የሚል ታሳቢ ተደርጎ የተጀመረ ፕሮግራም ነው። እንግዲህ ቅድምም ጠቀስ ሊያደርጉት ሞክረዋል፣ ትኩረት የተሰጠባቸው ቦታዎች እንዳሉ እና በአሁኑ ሰዓት የተቆጣ ቃል ኪዳን በየትኞቹ የሀገሪቱ ክፍሎች ነው ተግባራዊ የተደረገ ያለው? አሁን ኦልሬዲ በሁለት ክልሎች በአማራ ሀያ ሰባት ወረዳዎች በትግራይ አስራ ሶስት ወረዳዎች ላይ እየተተገበረ ይገኛል። ከቅርብ ጊዜ በኋላ ኦልሬዲ የሚሰፋ የመንግስት ፕሮግራም አለ። እሱን ለማስፋት ወደ ሁለት መቶ ወረዳዎች ላይ ለመቀጠል በዝግጅት ላይ ነው የምንገኘው። እንግዲህ የህጻናት የመቀንጨር ችግር የእናቶችም የምግብ እጥረት በእነዚህ አካባቢዎች ምን ያህል እየሰፋ ነው? አሁን ህጻናት ላይ ስንል አንዳንዶቹ ግንዛቤ እየተነሳ ህፃናቱን የተለያዩ ባህሎች፣ ወጎች፣ አስተሳቅቦች ስላሉ ፊት ያለመመገብ ችግር አለ። በተለይ ከጡት ማጥባት ይጀምራል ከተወለዱ በኋላ ከማወለዳቸው በፊት እናፊቱ በቂ የሆነ በስራተ ምግብ የበለጠ ገንቢ ምግብ መመገብ እንዳለባት ታሳቢ ይደረጋል። ያንን ታሳቢ ሳታደርግ ወረደ በባህል የተወሰኑ ነገሮች ከእውቀትም ከግንዛቤ ጦር ጋር ተያይዞ የተወሰኑ ምግቦችን የመመገብ ባህል እና ልምድ ስላለ ሌሎችንም ያለመመገብ ክፍተቶች ስላሉ እነዚን ክፍተቶች ውጭ ሴቶቹ ላይ ህጻናቶች ላይ መስራት ስላለብን ብለን አስበን ዜሮ አመት እስከ ሁለት አመት ባሉ ህጻናት ላይ እና የሚያጠቡ እና እርጉዝ እናቶች ላይ ልዩ ትኩረት ሰጥተን እየሰራን ያለንበት ሂደት ነው ያለው። ፈጻጸሙን በተመለከተስ ያሉት ሂደቶች ምን ይመስላሉ? ፕሮግራሙ ሲጀመር ያው እነዚህ ወረዳዎች ላይ ሁለት ነገሮች ናቸው። አንደኛ እዛ አካባቢ ያሉ አትክልቶች፣ ፍራፍሬዎች፣ አዘርቶች አደሩ ጓሮ የሚተከሉትን እነዛ የመትከል ትላልቅ የሆኑ የተፋፈፍ ስራዎችን በስፋት በመስራት እዚ አካባቢ ያሉ የሌሉ የተለያዩ የምግብ አይነቶች ካሉ እነዛ በቅለው አድገው ሴቶች ና ህጻናት እንዲመገቡ የማድረግ ስራ። ከዛ ውጭ ደግሞ የእንስሳት ተዋጽኦ ውጤቶች እንደ በግ፣ ዶሮ፣ ፍየል ባካ እንዲያረቡ በማድረግ እነዛን ያው ላሉ ለህጻናቶች ና እናቶች እንዲመገቡ የማድረግ ሂደት ነው እየተሰራ ያለው። እነዚህ ደግሞ ጥሩ ውጤት አምጥተዋል ብለን እናስባለን። ሲጀመር ኦልሬዲ፣ ወደ ሰላሳ ሰባት ፐርሰንት ነው ችግሩ የነበረው አሁን ግን እየቀነስ እየመጣንበት ሂደት አለ ና ጅምሩ ጥሩ ነው። አበረታች ነው። በስፋት ነው እየሰራን ያለ ነው። አልባት ሴክተሮች በቅርጅት ነው የምንሰራ። ሰባት ሴክተሮች አሉ። ጤና ነው በዋናነት የሚመራው። አሁን እንግዲህ ከቅርብ ጊዜ ወዲህ ባለፈው አንድ አስር ወር በሚሆን ጊዜ ውስጥ የትግራይ ክልል ላይ ጦርነቱና ያለመረጋጋት አለ። ከዚያ አኳያ አፈጻጸሙ ላይ ምን ያስከተለው ተግዳሮት አለ? ኦልሬዲ የተከሰተውን ነገር ያው ሁላችንም እንደምናውቀው እዛ አካባቢ የተወሰኑ የመፈናቀል ሂደቶች ያሉባቸው አካባቢ እኛ ደርሰን ወቅታዊ የሆኑ ድጋፎች የማድረግ ስራ እየሰራን ነው ያለ ነው። የተለያዩ መንግስታዊ ያልሆኑ ድርጅቶች መንግስት መንግስትን ትብብር ሰጥቶ እየሰራበት ያለ ሂደት ነው ያለውና ምናልባት መጠኑ ትንሽ ሊቀንስ ይችላል፣ ግን በተለያዩ መንገዶች ስራዎች እየተሰሩ ያለበት ሂደት አለ። ይሄ የቃል ኪዳን ስምምነት በጎርጎሮ ሳያኑ ሀያ ሰላሳ ወይም ከዘጠኝ አመት በኋላ በኢትዮጵያ የሕጻናት መቀንጨርን ለማስቀረት አላማ አድርጎ እየሰራ ነው ያለውና ከዚያ ህ አኳያ ያስመዘገባችኋቸው ውጤቶች እና እያጋጠሟቸው ያሉት ተግዳሮቶች ምንድን ናቸው? አበረታች ነገሮች አንደኛ ሰቡ ግንዛቤ ማደጉ አንድ ትልቅ አበረታች ስራችን ነው ብለን እናስባለን። ሌላው ደግሞ የተለያዩ ንጥረ ነገር የተሟላ የአመጋገብ ስራ እየተፈጠረ መምጣቱ፣ ይሄ በጣም አበረታች ስራዎቻችን ናቸው። ህጻናቱ ክብደትና ከቁመት ጋር ተመጣጣኝ የሆነ እድገት ይዘው እያደጉ መሆናቸው ለእኛ አበረታች ስራ ነው። ይሄ የጓሮ አትክልት ከዛ ውጭ ደግሞ ሰፋፊ መስኖ እርሻ ስራዎች አካባቢ የአቶ አርባታ በስፋት ያለበት ነው። ማህበረሰቡ ግን እየተጠቀማ ያልሆነበት አካባቢ ነው። አሁን ግን እኛ ከገባን በኋላ እነዚህ ለውጦች እየመጡ ያሉበት ሂደት በጣም አበረታች እና በጣም ትልቅ ውጤት ነው ብለን እናስባለን። ምናልባት እንደ እጥረት የምናየው እንደሚታወቀው ሀገራችን የበጀት እጥረት አለብን። ያ የበጀት እጥረት በጣም ከፍተኛ ነው እና በጣም በስፋት ብንሰራ በአጭር ጊዜ ለውጡ እናመጣለን ብለን እናስባለን። ምናልባት እንደ ችግር ማየው ይሄ ከበጀት ጋር ተያይዞ ያለው ችግር ነው እና ምናልባት እሱ ከፍተኛ ችግራችን ነው ብዬ አስባለሁ። በጣም ነው አመሰግነው። አቶ መስፍን እርሶ መጨመር የሚፈልጉት ያልተነሳ ጉዳይ ካለ? አመሰግናለሁ። በእኔ በኩል ጨርሻለሁ። ያለ በሪስጠላ